ስድስተኛው ሀገራዊ ምርጫ ሰላማዊ፣ ነጻና ፍትሐዊ እንዲሆን ባለድርሻ አካላት ሁሉ የበኩላቸውን እንዲወጡ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ጥሪ አቀረበ። ከምርጫው በፊት ወደ ብሔራዊ መግባባት የሚያደርሱ ዝግጅቶች እንደሚከናወኑ ጠቁሟል። መለስካቸው አመሀ ስር ስራ አለው። የምክር ቤቱ አመራር አባላት ዛሬ ረፋዱ ላይ በጠሩት ጋዜጣዊ ጉባኤ ነጻና ፍትሐዊ ምርጫ ለሰላምና ሀገራዊ መግባባት የሚል ርዕስ ያለው ጽሑፍ አስነብበዋል። መግለጫው እንደሚለው የጋራ ምክር ቤቱ በግንቦት ወር 2013 ዓ.ም የሚካሄደው ጠቅላላ ምርጫ ነጻ ሰላማዊና ፍትሐዊ ይሆን ዘንድ የሚቻለውን ሁሉ ለማድረግ ዝግጅት በማድረግ ላይ እንደሆነ ይናገራል። ለምርጫው ስኬታማነት የፖለቲካ ፓርቲዎች፣ መንግስት፣ ለኢትዮጵያ ብሔራዊ ምርጫ ቦርድና ሌሎች ባለድርሻ አካላት የሚጠበቅባቸውን እንዲያደርጉም ጥሪውን አስተላልፈዋል። የምክር ቤቱ መግለጫ ከጥሪው ጋር አክሎ ለዚህ ምርጫ እንቅፋት ሊፈጥሩ ይችላሉ የሚባሉ የአንዳንድ አባላት ናቸው ያላቸውን ስጋቶችም አንጸባርቋል። የምክር ቤቱ ሰብሳቢ ዶክተር ራሀይል ባፌ መግለጫውን በንባብ አሰምተዋል። ለስድስተኛው ሀገር አቀፍ ምርጫ ሰፊ ዝግጅት በሚደረግበት በአሁኑ ወቅት የጋራ ምክር ቤታችን አባል የሆኑ አንዳንድ የፖለቲካ ድርጅቶች ከምርጫው ጋር ተያይዞ ያላቸውን ስጋት እና ምርጫው ሰላማዊ፣ ነጻና ፍትሃዊ ይሆን ዘንድ የመፍትሄ ሀሳብ ያሉትን በማቅረብ ላይ ይገኛል። እንደ ስጋት ከሚነሱ ጉዳዮች መካከል የፖለቲካ ፓርቲዎች ከፍተኛ አመራሮች ከእስር ላይ መሆን ሁሉን አቀፍ ብሔራዊ መግባባት ላይ ሳይደረስ በፊት ምርጫ ማካሄድ እና ሌሎችም ይገኙበታል። ሀገራችን ካለችበት ዘርፈ ብዙ ተግዳሮት እስክታገግም በቂ የሽግግር ጊዜ ያስፈልጋል የሚሉ ሀሳቦችም አልፎ አልፎ ይሰነዘራሉ። ባለፉት ጥቂት ወራት የጋራ ምክር ቤቱ አባል የነበሩ በርካታ የፖለቲካ ፓርቲዎች ፈቃድ መሰረዝ የፖለቲካ ምህዳሩ መልሶ እንዳይጠፍ የሚል ስጋት ፈጥሯል። ጋዜጠኞችም ከተነሱት ስጋቶች በተለይ የአንዳንድ ፖለቲካ ፓርቲዎች ከፍተኛ አመራር አባላት በስር ላይ መሆን እንዴት እንደ ስጋት እንደሚቆጠር ተጨማሪ ማብራሪያ ጠይቀዋል። ዶክተር አብዱልቃድር አደም የምክር ቤቱ ምክትል ሰብሳቢ ምላሽ ሰጥተዋል። ከፖለቲካ ፓርቲዎች አመራሮች ጋር በተያያዘ አንዳንዴ ፍርድ ቤት የወሰነው ውሳኔ በፖሊስ የማይተገበርባቸው ሁኔታዎች አሉ። ያ ትክክል አይደለም ብለን እናስባለን። ይህንን ስጋታችንን ለመግለጽ ነው። ከዛ ባለፈ ግን በሕግ የተያዘ ጉዳይ የሕግ ፕሮሲጀር አለው። ያንን ጠብቆ ነው የሚሄደው። እኛ የፖለቲካ ፓርቲዎች የአባላቶቻችን ወክለን የመቆም ኃላፊነት አለብን። ስለዚህ መንግስት ዛሬ ትኩረት እንዲያደርግ ሀሳባችንን ሼር የማድረግ ትኩረት እንዲሰጠው የማድረግ ነው። ምክንያቱም የእነዚህ የፓርቲዎች አመራር ከምርጫው ሰላማዊነትና ውጤት ሂደት ጋር ቀጥታ ቁርኝት ስላለው ለነሱ ለዚህ ሂደት ትኩረት እንዲሰጠው መጠየቅ ነው። ከምርጫ በፊት ብሔራዊ መግባባት ያስፈልጋል። ብሔራዊ መግባባት በሌለበት ምርጫ አስቸጋሪ ሁኔታዎችን ሊፈጥር ይችላል ለሚለው ስጋት ግን ምክር ቤቱ መልስ ያለው ይመስላል። ዶክተር ራሄል ባፌ ለምርጫው ውጤታማነት አስፈላጊ ከሚባሉ ቅድመ ዝግጅቶች አንዱ የሆነው ብሔራዊ መግባባት ከምርጫው በፊት እንዲጀመር የጋራ ምክር ቤቱ ከተለያዩ አጋር ድርጅቶች ጋር በመሆን ዝግጅት በማድረግ ላይ የሚገኝ ሲሆን በየካቲት ወር መጨረሻ ላይ ይጀምራል ተብሎ ይጠበቃል። በመሆኑም ለዚህ ታላቅ ሀገራዊ የፖለቲካ ስራ መንግስታዊና መንግስታዊ ያልሆኑ ድርጅቶች እንዲሁም ሌሎች ባለድርሻ አካላት አስፈላጊውን ድጋፍ ታደርጉ ዘንድ ጥሪ እናቀርባለን። በቅርቡ በተለያዩ የኦሮሚያ ክፍሎች በተካሄዱ ሰላማዊ ሰልፎች ስማቸው በተነሳ ህጋዊ የፖለቲካ ፓርቲዎችና በብልጽግና ፓርቲ መካከል የተፈጠረው ውዝግብ ለምርጫው ስጋት ከሚሆኑ ድርጊቶች አንዱ እንደሆነም በማስታወስ ምክር ቤቱ ምን እርምጃ እንደወሰደም ከጋዜጠኞች የጥያቄ ቀርቦ ነበረ። ዶክተር ራሄል መልስ ሰጥተዋል። ይህንም በተመለከተ ምርጫ ቦርድ መግለጫ ከሰጠው በኋላ እኛ ሁለቱንም ፓርቲዎችን አነጋግረናል። ብልጽግናም ከዚህ ከመተዳደሪያ ከቃል ኪዳን ሰነዳችን ውጭ እንደሆነ የቃል ኪዳን ሰነዱ እንዳልተከበረ አምኗል። ጥፋቱን ተቀብሏል። ምንድን ነው ከዛን ሰዓት በኋላ እንደገና በዛ መንገድ ላለመቀጠል የወሰነው ውሳኔ እና ደግሞ የተሰጠንንም ማስጠንቀቂያ፣ ጥፋታችንን አምነን መቀበላችን ለጥፋታችን እንደተጸጸትን ምልክት ነው። ቢሆንም ግን ከፓርቲዎቹም ጋር መነጋገር እንችላለን እና ከእነሱ ጋር እስከምንነጋገር ድረስ እንሄዳለን የሚል ምላሽ ነው የሰጠን። ስለዚህ ተነጋግረው የሚሰጡትን ውጤት እና ከዛ በኋላ ደግሞ የእኛ መግባት አስፈላጊ ከሆነ የምንቀጥልበት ይሆናል። በመጨረሻ ምክር ቤቱ በኢትዮጵያ ፍትህ አስተማማኝ ሰላም፣ ብልጽግናና እኩልነት ይረጋገጥ ዘንድ ምርጫ ቁልፍ የፖለቲካ መሳሪያ መሆኑን አረጋግጦ በሕዝቦች ፍላጎትና ምርጫ ብቻ የሚመሠረት መንግስት እውን እንዲሆን ሕዝቡ የመምረጥ መብቱን በአግባቡ እንዲጠቀሙበት ጥሪ አቅርበዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ